ጋቢና ቪኦኤ፣ የባለብዙ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አምሽታችኋል! የጋቢና ቪዮ አድማጮች የዛሬ እረቡ ጥቅምት 11 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝንላችሁ ፕሮግራሞች መሀል በአማራ ክልል ኦሮሚያ ልዩ ዞን የሚገኝ ከ1400 ሄክታር በላይ የሰብል ምርት በአንበጣ መንጋ ጉዳት እንደደረሰበት የሚገልጽ ዘገባ ይኖረናል። ጉዳቱ የከፋ ነው እኛ ጋራ የከፋ ነው እኛ ባቲ ወረዳ ዜሮ ሶስት ቀበሌ ጨቆርት ይባላል። ምንም የዶሮ የምሸጥ እንኳን ይዞ ገባ አይደለም። የአሜሪካ ድምጽ ካናገራቸው በተለያዩ ዞኖች የሚኖሩ አርሶ አደሮች መሀል አንዱን የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራስን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል እያንዳንዱ የኢትዮጵያ ግዙፍ ሐይቅ የሆነውን ጣናን ከእምቦጭ ለማጽዳት የስራ ዘመቻ መጀመር አስመልክቶም ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁን ማመሸው ስመኝሽ የቆየ ነኝ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዞ ሀብታሙ ስዩም እየጠበቃችሁ ነው። ወደ እሱ ላሳልፋችሁ። አመሰግናለሁ ስመኝሽ። የናይጄሪያ ወታደሮች ትናንት ሌሊት የፖሊሶች የጭካኔ ተግባርን ይቃወሙ በነበሩ ሰልፈኞች ላይ ተኩስ ከፍተዋል የሚል ክስ የሀገሪቱ ባለሥልጣናት እየመረመሩ መሆናቸው ተዘግበዋል። ድርጊቱ የተፈጸመው የሀገሪቱ ትልቋ ከተማና የንግድ ማዕከል በሆነችው ሌጎስ በሚገኘው ለኪቶል ፕላዛ በተባለው መንደር መሆኑ ተገልጿል። አንድ እማኝ ለዜና አውታሮች በገለጸው መሠረት ወታደሮቹ በቦታው ደርሰው መብራት እንደጠፋ ተኩስ ከፍተዋል። እማኙ አኪም ቦስዋላ ኦጉንሳንያ፣ እና ሌሎች አይነ ምስክሮች በተኩስ የቆሰሉና የሞቱ ሰዎች እንዳሉ ገልጸዋል። የተኩሱ ወሬ የተሰማው የሌጎስ ከተማ አስተዳደር ባባጂዲ ሳንዋ ኦሉ የ24 ሰዓታት የሰዓት ላፊ ገደብ ባወጁበት የመጀመሪያው ሌሊት ነው። የዋይት ሀውስ ቤተ መንግስትና ዲሞክራቶች የሚበዙበት የሕዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው የሁለተኛ ዙር ወጪ ለመመደብ በሚደረገው ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትናንት ከዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን መኑንቺን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ አገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የሥራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከመኑንቺን ጋር ባደረግኩት ንግግር በበለጠ ግልጽ መሆኑንና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርዝ ካሮላይና ያለ አንድ መራጭ የምርጫ ድምፁን በፖስታ ቤት በኩል ሲልክ ከምርጫው ዕለት በፊት እስካላከው ድረስ ድምፁ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል ይግባኝ ፍርድ ቤት በይነዋል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በምርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች እያንዳንዳቸው ክፍለ ግዛቶች ስለሚያደርጉት የሕግ ለውጥ እየተከራከሩ ነው። የአፍጋኒስታን ባለሥልጣኖች በገለጹት መሠረት በጦርነት በዳሸቀችው ሀገር ምስራቃዊ ድንበር በተካሄዱ የአማጽያን ጥቃቶችና በፓኪስታን ቆንስላ አጠገብ በተከሰተ የመረጋገጥ አደጋ ሐምሳ የሚሆኑ ሰዎች ተገድለዋል። እማኞች እንደሚሉት ዛሬ ማለዳ ላይ በብዙ ሺዎች የሚቆጠሩ የአፍጋኒስታን ተወላጆች የፓኪስታን ቪዛን ለማግኘት ማመልከቻ ለማስገባት ሲሉ ጀላላባድ በሚገኘው ቆንስላ አጠገብ ባለው ስታዲየም ተሰብስበው ይጠባበቁ በነበረበት ወቅት በሰዎች መካከል መገፋፋት ተጀምረዋል። በተከተለውም የመረጋገጥ ሁኔታ ታዲያ ቢያንስ አስራ አንድ በዕድሜ የገፉ ሴቶች የሚገኙባቸው 15 ሰዎች ተረጋግጠው እንደሞቱ የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል። ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በዕለቱ አብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። በኦሮሞ ብሔረሰብ አስተዳደር ዞን የአንበጣ መንጋ በሰብል ላይ ጉዳት ማድረሱን አርሶ አደሮችና የዞን አስተዳደሮች ለአሜሪካ ድምፅ ገልጸዋል። እስካሁንም በክልሉ የሚገኝ ከ አስራ አራት ሺህ ሄክታር በላይ የሰብል ምርት ጉዳት እንደደረሰበት ተገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው። በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የስድሳ አመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የአርባ ሰባት አመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃ አንበጣ ጉዳት ማድረሱን ከመገናኛ ብዙሃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ። እኔ መቼም እንግዲህ ወደ አርባ ስድስት ሰባት ገብቻ ያለው የኔ ስ አይቻ ዘንድሮ አ እንዲህ በብሔረሰብ ዞኑ በስድስት ወረዳዎች ውስጥ የሚገኙ ስልሳ አንድ ቀበሌዎች በአንበጣ መንጋው ተወረው በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት ሀያ ስድስት ቀበሌዎች ከሀያ በላዩ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆኗል። የማስተዳድራቸውን 11 ቤተሰብ እንዴት ይዤ እዘልቃለሁ ከሚል የህሊና ሙግት ጋርም ግብ ግብ እንደያዙ ይናገራሉ። የዘጠኝ ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዱም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል። ሁሉን አውዳሚውን የበረሃን በጣም በማማረር ጉዳቱ የከፋ ነው። እኛ ጋር የከፋ ነው። እኛ ማቲ ወረዳ ዜሮ ሦስት ቀባቢ ተቆርቲ ይባላል። ምንም የዶሮ የሚሰጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ እኛ ላይ አግሮ ያው ተናፋ በጠያራም ምንም እንግዲ አላዳንም። አይ በአውሮፕላን ርጭት ተደርጎ ነበር ማለት ነው። ተደርጓል። እንደ ዞኑ ምክትል አስተዳዳሪ እብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ እየመቀነስ፣ አንዳንዴ ደግሞ የመጨመር አዝማሚ ያሳያል። ደዌ ሀረዋ እና በአቲ ወረዳ ላይ የመቀነስ አዝማሚ ያለው ሚሌጩ ሙጋና ና እርቱማ ፍርሲ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው የነፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለ። እዚ ሌው ጥሙጋ ወረዳ ላይ በሸዋሮቢት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጡማ ፎርሲም እንደዚሁ አንድ ሁለት ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው። አቶ ብሬ እንደሚያስረዱት የአንበጣ መንጋው በዞኑ አስራ ሰባት ሺ ሰባት መቶ ሰባ ሁለት ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ አስራ አራት ሺ አራት መቶ አርባ ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ነው ናቸው። እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ ዓመት በቂ እርጥበት አግኝተን ስለነበረ እንደ ዞን አንድ ነጥብ ሰባት ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም፣ ጅሌ ጥሙጋም፣ ደዌ ሀረዋም፣ አርጡማ ፉርሲም ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ ያለው ተጽዕኖ ጠንከር ያለ ነው የሚሆነው። አርሶ አደሮቹ የዕለት ደራሽ እርዳታም ሆነ በዘላቂነት የሚቋቋ የሚቋቋሙበት ብልሃት ይፈጠር ዘንድ ጥያቄ አላቸው። ሽጠን ስቃቁ ድረስ እና በላለን እኛ ግን የምንደረግም የለንም ወደ ነው። ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም ረጂ ድርጅቶችም ህብረተሰቡም እርስ በርስ እንደሚደርሳለቸው ና ምንም መፈናቀል ና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖ ና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲጠቁ ማድረግ ነው። የመስኖ ና ብላጊ አጋጣሚ የማይኖራቸው ያላቸው አርሶአደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸውን እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው የእለት እርዳታ የሚያጡ አርሶአደሮችም ስላሉ የእለት እርዳታ የማቅረብ ስራው ወረድ ተጀምሯል። ከክልል ሁለት ሺ ኩንታል ስንዴና ሁለት መቶ አስር ኩንታል አልሚ ምግብ ወረዲ ገብቷል። ከፌዴራልም ወረዲ መጓጓዝ እንደጀመረ መረጃዎች አሉ። በዞኑ በውስን የአውሮፕላን ርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋ ደረጃ ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ እየደረሰን መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ላይ ላኩልን፣ ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን ወደ ወንጪ ሀይቅ ይወስደናል። የወንጪ ሀይቅ አካባቢ ወንጪ እንዲለማ ከጎርጎራና ኩይሻ ጋር በገበታ ለሀገር ልማት እቅድ በመካተቱ የአካባቢው ነዋሪዎች ደስታቸውን እየገለጹ ነው። ወንጪን የማልማቱ ስራ ሲጀመር የተቻላቸውን ሁሉ በማድረግ ከጎኑ እንደሚቆሙ የሚናገሩት ነዋሪዎች ተስፋና ስጋታቸውን በስፍራው ተገኝቶ ላነጋገራቸው ዘጋቢያችን አብራርተዋል። የወንጪ ሀይቅን ሲጎበኙ ከነበሩ ሰዎች መካከልም ሀይቁ ለምቶ ለማየት ያላቸውን ጉጉት ገልጸዋል። የነቀምት ዘጋቢያችን ናኮር መልካ ተጨማሪውን ይዟል። በኦሮሚያ ክልል በምዕራብና ደቡብ ምዕራብ ሸዋ ዞኖች አዋሳኝ ቦታ ላይ ይገኛል። በተራራዎች የተከበበው ይህ ማራኪና አካባቢውን በልምላሜ አረንጓዴን ያላበሰ የተፈጥሮ ጸጋ ወንጭ ሐይቅ ይባላል። ጸጥረጭ ለሽ ብሎ ተኝቷል። አካባቢው የመንፈስ እርጋታን ይሰጣል፣ የተፈጥሮ ውበትን ለማድነቅ ያነሳሳል። ይህን ውብ ሐይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ከሁለቱ ማለትም ጎርጎራና ኮይሻ ሐይቆች ጋር ገበታ ለሀገር በተባለው የልማት እቅድ ውስጥ መካተቱን ይፋ ሲያደርጉ እንዲህ ብለው ነበር። ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሬው ሰው እጅግ ሳቢ የሆነ በተፈጥሮ ሁሉ ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማ ቦታ ይሆናል። ሁለተኛው ወንጪ ነው። ወንጪ በምዕራብ እና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሐይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ግሪን ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮው እንዲያሻሽል እድል የሚሰጥ ካምቦ 27 ኪሎ ሜትር ርቀት ላይ የሚገኘው የወንጪ ሐይቅ አካባቢ ነዋሪዎች ወንጪ በገበታ ለሀገር ምክንያት ሊለማ በመሆኑ የተሰማቸውን ስሜት አጋርተውናል። ስሜ ደሳ ለኝ ገለታ ይባላል። የወንጪ ተወላጅ እና የኢኮ ቱሪዝሙ አባል ነኝ። ይህ መግለጫ ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ አርባ ኪሎ ሜትር እየተመላለስ ነበር የምንማረው በሚዲያም በሀገር ገበታ ላይም እንዳየ ነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል። እኔ በግሌ እ ደስ ብሎኛል ማለት ነው እኔ ሲሜ ቤል ሞ ዘለቃ ነ እዚህ አካባቢ ብዙ መንግስታ መንግስቶች የጎበኙ ቆይተዋል። እስከ ዛሬ ድረስ ምንም አላገኝም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ። ቢያገኝም ደስ ይለኛል። የልማት እቅዱ ከዚህ በፊትም ኢትዮጵያን ሲመሩ በነበሩ መንግስታት እየተያዘ ሲተው የነበረ በመሆኑ ስጋት አለን ይላሉ። ህይወታችን ከሀይቁ ጋር የተቆራኘ በመሆኑ ወንጭ ሲለማ ለእኛም የወደፊት ኑሮ መታሰብ አለበት ሲሉም አክለዋል ነዋሪዎቹ። ይጀመራል ይባላል፣ ግን ፕሮጀክቱ ይጀመርና ይቋረጣል፣ ፕሮጀክቱ ዲዛይን ይደረግና ይቋረጣል፣ ያ ነገር ይቀራል የሚል ትንሽ ጥርጣሬ ብኖርብንም፣ ግን ይሄ ነገር ከግብ ከደረሰ እና ከለማ በጣም ብዙ ለውጥ ይመጣል ብዬ ተስፋ አድርጋለሁ። አማን ከናና ሰዎች ወንቲ በርባደሙ አዋስት ብየ ከና ፈየደሙ የኛ አካባቢ ህብረተሰብ የሚፈልገው ተጠቃሚ መሆን ነው። የወንጪ ተፈጥሮ ሀብት ሳይነካ ህብረተሰቡ ከዚህ ቦታ ሳይፈናቀል በዚህ ቦታ ከወንጪ ጋር አብረን ማደግ አብረን መልማት እንፈልጋለን ብለዋል። እኛ የምንጠላው ነገር ከዚህ ቦታ ተነሱ ካሉን ብቻ ነው። እንሰት ተመጋቢ በመሆናችን ከዚህ ወደ ሌላ ቦታ ሄደን መልመድም ሆነ መኖር አንችልም። ወንጪ ህይወታችን ነው። ሁላችንም እዚሁ አብረን ከወንጪ ጋር ተጠቃሚ ብንሆን ደስ ይለናል ብለዋል። የወንጪ ሐይቅ የልማት እቅድ ተግባራዊ ሲደረግም በቻልነው ሁሉ ለስራው ስኬት አስተዋጽኦ እናደርጋለን ብለዋል። መስፍን አድማሱ እባላለሁ። በጉልበታችን አስተዋጽኦ እናደርጋለን፣ የአካባቢውን ሰላምም እናስጠብቃለን በዚህ በዚህ ከጎናቸው እንቆማለን ኑትዋን እቲንጉማችን ኬኛ እኛ የምናደርገው አስተዋጽኦ በጉልበታችን በጸባያችን ከጎናቸው እንቆማለን። ለእንግዶቻችን ጥበቃ እናደርግላቸዋለን። ቡናም ቢሆን ውሃ፣ ማንኛውንም ቤት ያፈራውን ነገር በማቅረብ አብረን በመቋደስ ከጎናቸው እንቆማለን ብለዋል። በወንጭ ሐይቅ ለልማት መታጨት ስላደረባቸው ተስፋና ጥሩ እድሎች እንዲያብራርተዋል። ፕሮጀክቱ ለወደፊትም ለእኛም ትልቅ አስተዋጽኦ እንደሆነ ስለዚህ ለአገሩም ለውጥ ነው። ለስራ እድልም ጥሩ ነው። ለዚህ ነዋሪም ደግሞ ለዚህ አካባቢም ይሄ ቦታ ትልቅ አስተዋጽኦ አለው። ስለዚህ ቶሎ ብጀመርልን ደስ ይልናል። የመንገድ ችግር ነበረብን ማለት ነው። ያም መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ። ሆቴል የለም። ቱሪስት ደግሞ የሚመጣው ወይ ማደራ ይፈልጋል ተጠቅሞ ነው የሚመለሰው በአንድ ቀን ማለት ነው። ያ ነገር የለም፣ ምግብ የለም፣ የሚያድሩበት ቦታ የለም። በዛም እኛ የአንድ ቀን አገልግሎት ትንሽ ነበር የምናገኘው ማለት ነው። ይህ ልማቱ እውነት ከሆነ ከግብ ከደረሰ የቱሪስቶቹ ማረፊያ ሆቴል መንገዱ ከተስተካከለ እኛ አሁን በቀን ደርሶ መልስ የምንጠቀመውን የአረ ሰዓት አገልግሎት ሰጥተን ህይወታችንን ይለውጣል ብለን ተስፋ እናደርጋለን። የአካባቢ ወጣት አባቶች አሉ። ለምሳሌ እናቶች የተወሰነ ስልጠና ወስዶ ሻይ ቡና አዘጋጅቶ ማለት በብዛት ሰራተኛ መጥቶ እዚህ ሲከትም ማደሪያ ምናምን አዘጋጅቶ ያለውን የአካባቢውን ምግብ ያዘጋጁ፣ በተጨማሪ ፕሮጀክቱ እስኪያልቅ ድረስ ተጠቃሚ ይሆናሉ የሚል ሁኔታ አለ። ሌላ ደግሞ ለማቴሪያል ሎካል ቤቶች ሲሰሩ እንደ ቀርከሃ ያሉት እንደ የተለያዩ በቃ አበሻ እጽድ አለ፣ ባህር ዛፍ አለ። አንዳንድ ኢንፎርሜሽን አሁን ስንሰማ ባለ ሀብት ነው የሚያቀርበው በጨረታ ይባላል። የአካባቢው ሕዝብ ደግሞ ተጨማሪ ጥቅም የሚያገኘው ያንን ቀርካውን ባህር ዛፉን የአካባቢው ያለውን ራሱ ገበሬው ራሱ የአካባቢው ሕዝብ ለዛ ለኮንትራክተሮቹ ቢሸጥ ተጨማሪ ገቢ ያገኛል የሚል ግንዛቤ አለኝ። በግል የወንጪ ሀይቅን ከአዲስ አበባ ሊጎበኙ ከመጡ ከሀያ በላይ ሰዎች መካከል ያነጋገርኳቸው ሐሳባቸውን አካፍለውኛል። እኔ ብርሃን እባላለሁኝ ከአዲስ አበባ ነው የመጣሁት። አሁን ስመጣ ለሁለተኛ ጊዜ ነው። ካምፕ እያደረገን ሀይቁን እያየን ከአካባቢው ጋር ከተፈጥሮ ጋር አብረን እንጆ እያደረግኩኝ አሁን ሁለተኛ ዙር ነው የመጣወት። እዚህ አሁን እራሱ ባለበት ሁኔታ ሰው መቶ ማየት ያለበት እና በጣም የሚያስደስት ቦታ ነው። አካባቢው ለቦታው ደግሞ ለምቶ ቴሽናቪንቶ ተሰርቶበት ከሆነ ደግሞ ለአካባቢውም ላለው ሰው እንዳገርም የተሻለ ጥቅም የምናገኝበት ነው። ከከተማ ገረገር በጣም በአጭር ኪሎ ሜትር ውስጥ የሚገኝ ጥሩ ቦታ ስለሆነ የተሻለ ነገር እናገኛለን ብዬ አስባለሁ። ተስፎ ባላለሁ የመጣ ነው ከአዲስ አበባ ነው ሀያ አምስት ነን። እኔ ለመጀመሪያ ጊዜ ነው የመጣሁት፣ ግን የማየት ጉጉቱ አለ። ምክንያቱም ጓደኞቼ ከዚህ በፊት በተደጋጋሚ መጥተው ስለሚያውቁ፣ ፎቶም ስለሚያሳዩ፣ ፕላስ ደግሞ በቲቪም ስላየሁኝ ጠቅላይ ሚኒስተራችን ዶክተር አብይ አህመድ ይሄ እዚህ ወንጪ ሀይቅ ላይ ልማት ይሰራል ሲሉ እጅግ በጣም ጉጉት ነው ያደረብኝ። ስለዚህ ከመልማቱ በፊት ባየው የሚል ጉጉት ስላደረብኝ ነው መቼ ለማየት የወሰንኩትና ቀጣይ ደግሞ ሲለማ ከዚህም በላይ ያምራል ብዬ ተስፋ አድርጋለሁ። በዚህ በ2013 ዓመተ ምህረት እንዲጀመር እቅድ ተይዞለት የተለያዩ ተግባራት እየተከናወኑለት እንደሚገኝ የሚገለጸው በገበታ ለሀገር ለሚለሙ ሶስት ሐይቆች የልማት እቅድን ለመደገፍ የተለያዩ ተቋማት ድጋፍ እያደረጉ መሆናቸውን የሀገር ውስጡ ብዙኃን መገናኛ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ለአሜሪካ ድምፅ ናኮር መልካ ካምቦ። ቀደም ሲል ለሰማነው ዘገባና ኮር መልካን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። የኢትዮጵያ ግዙፍ ሀይቅ የሆነውን ጣናን ከእምቦጭ ለማጽዳት የስራ ዘመቻ ከሰሞኑ ተጀምሯል። በዘመቻውም በሐይቁ ላይ የተንሰራፋውን አረም ዘጠና በመቶ ለማጥፋት እቅድ ተይዟል። የባህር ዳር ዘጋቢያችን አስቴር ምስጋናው የዘመቻውን መጀመር አስመልክታ ቀጣዩን ዘገባ ልካለች። ወደዛው እንለፍ። ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል የክልሉ የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ። በአንድ ወር ጊዜ ውስጥ ጣናን ከእንቦጭ በመታደግ ወደነበረበት ነበረበት መመለስና የህዳሴ ግድብንም ከእንቦጭ አረም ስጋት ነጻ ማድረግ ነው ሲሉም አላማውን ገልጸዋል። ወይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እምቦጭን ያስወግዳል ማለት ነው። የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይሄንን ስራ ቢመራ በክልልም አንድ ኮሚቴ በምክትረ ሰምስተረ ድጋ ይመራል። በፌዴራል ደግሞ ራሱን የቻለ ቢመራ ኮሚቴ አለ። በዚህ ደረጃ ከመቶ ስድስት ሚሊዮን ብር በላይ ሞቢላይዝ ይደረጋል። የአረሙን ዘጠና በመቶ በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰበው። ጣናን መታደግ ህዳሴ ግድብን መታደግ በሚልም ጭምሮ እንቅስቃሴ እየተሰራ ያለው እና በቀጥታ ግንኙነት ያለው ስለሆነ አይደለም ላ ህዳሴ ግድብ ለሌሎችም እምቦጩን ላይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት። ሶስት ዞኖች፣ ዘጠኝ ወረዳዎች እና አንድ የከተማ አስተዳደርን ጨምሮ በሰላሳ ቀበሌዎች ላይ የእንቦጭ አረሙ ተስፋፍቶ አራት ሺ ሶስት መቶ ሄክታር የሚሆነው የሀይቁን ክፍል ወሯል። የክልሉ መንግስት እንደተናገረው ክልሉ ሀይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ኃላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሀይቁን ከእንቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል። አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎችና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራትና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እንቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት። ምክር ቤት አለው። ራሱን የቻለ ምክር ቤት ተቋቁሟል። በክልሉ እርሰ መስተዳደር የሚመራ በቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች የውሃ አካላት ልማትና ጥበቃ ኤጀንሲ ተቋቁሞ ስራዎች እየሰሩ ነው ያሉ እነዚህ አካላት ጥናቶችን ለማስጠናት ሞክረዋል። የእንግዲህ ጥናቶች ብዙ ናቸው። ሸልፍ ላይ ያሉ ብዙ ናቸው። በእርግጥ ብዙዎቹ ተግባራዊ ያልተደረጉም የአብዛኛው ጥናቶች የሚያመላክቱ በጉልበት ሐይቁን ላይ የወረረውን እንቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሐይቅ እንደዚህ አይነት አረም በዓለም በበርካታ ሀገሮች ወደ አምሳ የሚጠጉ ሀገሮች ላይ ሐይቆች ላይ የተከሰተበት ሁኔታ ነው ያለው። የአብዛኞቹ የታደጉት ሀይቆችን የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው። የብዙዎቹ ተሞክሮ የሚያመላከተው አሁን በደረሰንበት ድምዳሜ ዘጠና በመቶ እና በላይ አካባቢ አረሙን በሰው ጉልበት ማስወገድ ይቻላል ማለት ነው። እንቦጭ በሚገኝባቸው ቀበሌዎች እና ወረዳዎችም ከሁለት መቶ ሀምሳ እስከ ሶስት መቶ ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር። ድምጾቹ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ቀደም ሲል ለሰማችሁት ዘገባ አስቴርን እናመሰግናለን። ለዛሬ ሁለት ወጣት ሰዓሊያንን እንግዳ አድርገን ጋብዘናል። ወጣቶቹ ሰዓሊያን እያሱ ተላይነህና ኪሩቤል አበበ ይሰኛሉ። ሁለቱም ወጣቶች በአፍሪካን ኢመርጂንግ ኢንቪቴሽናል ላይ ለመጨረሻ ዙር ካለፉት አስራ ሰባት ሰዓሊያን መካከል የነበሩ ሲሆን እያሱ አንደኛ፣ ኪሩቤል ደግሞ ሶስተኛ በመሆን ማሸነፋቸው በተቋሙ ድህረ ገጽ ላይ ይፋ ተደርጓል። ኤደን ገረመው ከሁለቱ አሸናፊ አርቲስቶች ጋር ቆይታ አድርጋለች። ቀጥሎ ይቀርባል። የዛሬ ሁለት ዓመት በአፍሪካ የአርት ጋለሪዎች ማህበር አማካኝነት የተመሰረተውና ለታዳጊ አፍሪካውያን ሰዓሊዎች እውቅና ለመስጠትና ትስስር እንዲፈጥሩ ለማገዝ የተዘጋጀው የኢመርጂንግ ፔይንቲንግ ኢንቪቴሽናል የ2020 የመጨረሻው ዙር አሸናፊዎች ሰኞ ዕለት ምሽት ይፋ ተደርገዋል። በዘንድሮ ውድድርም ሁለት ኢትዮጵያውያን ሰዓሊያን የአንደኛና የሶስተኛ ደረጃን አግኝተዋል። አንደኛ የወጣው ሰዓሊ ወጣት እያሱ ተላይነ ሲሆን ስራዎቹ ምናባዊ ወለፈንድ አገላለጽ ወይም አብስትራክት ኤክስፕሬሽኒዝም ዙሪያ ያጠነጥናሉ። አሸንፋለሁ ብዬ አልገመትኩም ነበር የሚለው እያሱ ማሸነፉ ለሱ ያለውን ፋይዳ በዚህ መልኩ ያስረዳል። ውጤቱ ጥሩ እንደሚሆን ጠብቄ ነበር፣ ግን ይህ ደረጃውን አልገመጥኩም። እንደዚህ ይሆናል ብዬ አልጠበኩም። ምክንያቱም ብዙ ጊዜ ስራ በምንሰራበት ጊዜ ሁለት አስፔክት ነው ያለው የስራው ቴክኒካል አስፔክት አለ፣ ሁለተኛው ደግሞ ሀሳቡ አለና አንዳንዴ ስራውን ወደውት ዳኞቹ ሀሳቡ ጋር ላይስማሙ ይችላሉ። በሌላ መንገድ ደግሞ ሀሳቡን አስበልጠው ስራው ጋር ብዙ ላይመቻቸው ይችላል። ያ ነገር ስላለ ውድድር ብዙ ጊዜ ከባድ ነው እና ውጤቱ እንደዚህ በመሆኑ በጣም ደስተኛ ሁኛለሁ። በጣም ቆንጆ ነው። ፋይዳው ምንድን ነው? እኔ ያለሁት አሁን አርሊ አርቲስቲክ ካሪር ላይ ነኝ ማለት ገና የስዕል ጉዞዬ ገና እየተጀመረ ነው። ከኮሌጅ ከወጣው ገና ሶስት ዓመቴ ነው እና እድሜ ሙሉ ስሰራው ምኖረው ስራ ስለሆነ አሁን ዲቨሎፕ እያደረግኩ ነው የስራዬን ታሪክ ካሪሬን እያጠነከርኩ ሳለም ላይ ካሉ ጋለሪዎች ጋር፣ ኮሌክተሮች ጋር፣ የአርት ወዳጆች ጋር የተሻለ ግንኙነት እና እውቅና መፍጠር ችያለው። ሁለቱ ነገር ደግሞ ባላንስ ማድረግ አለበት። ጥሩ ስራ ብቻውን ቆንጆ ነው፣ ነገር ግን ማርኬት ውስጥ መግባት ካልቻለ፣ እውቅና ካላገኘ፣ ሪኮግናይዝድ ካልሆነ ቫሊዩ አይኖረውም። ደግሞ ሪኮግኒሽን ኖሮ ደግሞ ስራው ጥሩ ካልሆነ ማደግ አይኖርም። እና ሁለቱን ነገር ባላንስ ለማደግ በጣም ረድቶኛል። በዚህ ውድድር ላይ ውጤታማ መሆኔ አንደኛ መውጣቴ በጣም ጠቅሞኛል። ሌላው በዚህ ውድድር ውስጥ ያለፈውና ሶስተኛ ደረጃን ያገኘው ሰዓሊ ኪሩቤል አበበ ከአለ ፈለገ ሰላም የስነ ጥበብ ትምህርት ቤት ተመርቆ ከወጣ ስድስት ዓመት እንዳለፈው ይናገራል። የአሳሳል ዘይቤው ፌግራትቭ ወይም ሰውኛ የሆነው ኪሩቤል እሱም እንደያሱ ሁሉ በዚህ ውድድር ላይ ያገኘው ውጤት ያልጠበቀው እንደሆነ፣ ነገር ግን እድሉ ዓለም አቀፍ በር እንደከፈተለት እንደሚያምንም ይገልጻል። አሸንፋለሁ ብዬ አልጠበቅኩም። ምክንያቱም ስዕል ላይ ውድድር ሲባል ትንሽ ይከብዳል። ምክንያቱም ሁሉም ሰዓሊ በራሱ መመዘኛ ጥሩ ቦታ ላይ ነው ያለው እና ሁሉም በራሱ መመዘኛ ደግሞ የራሱን ነገር ነው የሚሰራው እና ውድድር ራሱ ሲባል ትንሽ ይከብድ ነበረ ግን እንግዲህ ስራችን ታይቶ ተመዝኖ ስለዚህ በመምጣታችን ደስተኛ ነኝ። አንዱ ትልቁ ነገሩ ምንድን ነው፣ የዚህ ፕላትፎርም ከሰዎች ጋር በጣም እንድንገናኝ አድርጎ ነው። በተለይ ከትልልቅ ከአርት ማርኬቱ ጋር የሚገናኙ ባለሙያዎችን እና ብዙ ሰዎችን እንድናውቅ ስላደረገን እንግዲህ ከዛ ጋር ተያይዞ ብዙ የሚመጡ ነገሮች ይኖራሉ ብለን እናስባለን። ኪሩቤል አክሎም በጣም ብዙ ወጣት ሰዓሊያን ኢትዮጵያ ውስጥ መኖራቸውን በመጥቀስ ይህን መሰል ዓለም አቀፍ ውድድሮች ላይ ለመቅረብ መታገልና መጣር እንዳለባቸውም ያሳስባል። ኢትዮጵያ ውስጥ እንደሚኖርና ኢትዮጵያዊ ሰዓሊ እንደዚያ አይነት እድል ማግኘት እውነት ለመናገር ቀላል አይደለም፤ ምክንያቱም ከሌሎች አፍሪካ ሀገሮች አንጻር ሲታይ የእኛ ተሞክሮ ትንሽ ገና ነው እና ማንኛውም ህልም ያለው ወይም አላማ ያለው ወጣት ዋጋ መክፈል እንዳለበት እና መስራት እንዳለባቸው ነው የሚሰማኝ። ምክንያቱም ያለው እድል በጣም ጠባብ ነው። እንደምታውቁት እኛ ሀገር ብዙ የአርት ኢንፍራስትራክቸሮች የሉም። ብዙ ተግዳሮቶች አሉ። ስለዚህ እነዚያን ሁሉ አልፎ ራስን ለኢንተርናሽናል ፕላትፎርም ለማብቃት ትንሽ ስራ ይጠይቃል እና እርሷ ሳይቆርጡ ሳይታክቱ መስራት ነው። ኢመርጂንግ ፔይንቲንግ ኢንቨቴሽናል ተቋም ከአንድ እስከ ሶስተኛ ለወጡ ተሸላሚዎች እስከ ስድስት ሺህ ዶላር ሽልማት እንደሚሸልም በድረገጹ ላይ የገለጸ ሲሆን በተጨማሪም አንደኛ ለወጡ አሸናፊ በዚምባብዌ ሀራሬ የሶስት ወር የጥበብ ቆይታ አርት ሬዚደንሲና የኤግዚቢሽን መርሃ ግብር እንደሚያዘጋጅም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ሀብታሙ ስዩምና እኔም ሳሰናግዳችሁ ያመሾት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪግ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። ينغا ساويبلن بلن اي <applause>